SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤ ዩ ስላሽ አምሃሪክ ይጎብኙ። ዶክተር ዮሐንስ ገዳሙ በጆርጂያ ግዌኔት ኮሌጅ የፖለቲካ ሳይንስ መምህር። ኢትዮጵያ ውስጥ ያለው የለውጥ ሂደት ሁለተኛ ዓመቱን አስቆጥሯል። በቅድሚያ ባለፉት ሁለት አመታት ጊዜያቶች ውስጥ ምን አይነት ስኬቶች ተመዝግበዋል ወይም ታይተዋል ማለት ይቻላል? ከሳ በጣም አመሰግናለሁ ስለጋበዝከኝ። ይህ ኢትዮጵያ ውስጥ ስናየው የቆየነው የፖለቲካ ለውጥ እውን ከሆነ ሁለት አመታትን አስቆጥሯል። በዚህ ጊዜ ውስጥ በጣም መልካም የሚባሉ አስደናቂ ልንላቸው የምንችላቸውም ብዙ ነገሮችን አይተናል። ብዙ ክስተቶች የሚመስሉ ነገሮች ታዝበናል። በዛውም ልክ ባይሆንም ደግሞ በመጠኑም ቢሆን ብዙ ፈተናዎች ወይም ደግሞ ሲያየንባት ነገርም ነበረ። ስኬታማ ነው ከሚባሉት ነገሮች ውስጥ ስንነሳ አንደኛ ብዙ ጊዜ ላናስበው እንችላለን እንጂ ሀገሪቱ እየፈተናት ከነበረው በጣም ከፍተኛ የሆነ ባዮለንስ አመዛኝ ቢሆን መውጣት የቻለበት ሁኔታ እና ሀገረ መንግስቱም ጠንካራ ሆኖ ብቅ ያለበት ሁኔታ እንመለከታለን። ምክንያቱም የተለያዩ ግጭቶች የተለያዩ ችግሮች በየቦታው ቢኖሩም እንኳን ዛሬ መጀመሪያው አመት አካባቢ የነበሩት የመፈናቀል በርስ በርስ ግጭቶች አሁን ቀነሱበት ወይም ደግሞ ብዙም የማንስማበት ነገር አለ። ይሄ አንድ ምርታ ነው ብዬ አስባለሁ። ምንም እንኳን ዛሬም የተወሰኑ ከአለመረጋጋት ጋር የተያያዙ ጉዳዮች በተለያዩ የሀገሪቱ ክፍሎች ሊኖሩ ቢችሉም በጣም ይሄ ነው ብለን ልናመሰግነው የምንችል ደግሞ መሻሻል ወይም ለውጥ እንዳለ መናገር እንችላለን። ከዛ ውጪ በየመስኩም በምንለው ደግሞ በየዘርፉ ልንጠቅፈው የምንችለው ለውጥ ያለ ይመስላል። ምክንያቱም አዲስ አበባ ከተማ ውስጥ ካሉ ለውጦች ቱሪዝምን አክሴስብል ከማድረግና ሀገሪቱን በተለያዩ የንግድ ስራዎችም በተለያዩ ኢኮኖሚ ዘርፎች ላይ ማህበራዊ ዘርፎች ላይ የተሳተፉ ማህበረሰቡ ክፍሎችን የሚያግዝ የሀገርን ገጽታ የሚገነባ ብዙ ብዙ ደስ የሚሉ ስራዎች የተሰሩ እንደሆኑ እናስታውሳለን። የተለያዩ አካባቢዎች ትልቅ መነሳሳት አሉ ብለን እንጠቅሳቸው የምንችላቸው ነገሮች አሉ። ግን ደግሞ በእርሻና በመስኖ ስንመለከት ሀገሪቱ ራሷን በምግብ ለመቻልም ታደርገው ጥረት እንዳለን እንመለከታለን። በትራንስፖርት ዘርፉ ስንመለከት ከፍተኛ የሆነ እንቅስቃሴ እንዳለ የምንረዳበት ሁኔታ አለ። የኢኮኖሚ ማሻሻያ ፕሮግራሞችን ስንመለከት ወይም በገንዘብ ሚኒስቴር አካባቢ ያሉትን ስንመለከት ደግሞ ሀገሪቱ በጣም በከፍተኛ ሁኔታ ከውጭ ሀገራት ገንዘብ የምታገኝበትን መንገድ፣ አንዳንድ ስትራክቸራል ልቦችን በማስመዝገብ ደግሞ በማህበረሰቡ ላይ ጥሩ የሆነ የኢኮኖሚ መሻሻል እንዲኖር ለማድረግ እየተሰራ ያለ ይመስላል እና በየአቅጣጫው ብዙ ብዙ ለውጦች አሉ። በትምህርትም ላይ እንደዚሁ ስንመለከት እንደዚሁ ነው። ወሳኝ የሚባሉ ስርዓተ ትምህርቱን ለማሻሻል የተሞከሩበት ነገሮች እንዳሉ እንመለከታለን። በውጭ ጉዳይም ደግሞ እንደዚሁ ስንመለከት ከዚሁ ጋ የተያያዘ አመርቂ የሆነ ስራ የተሰራበት ነገር እንዳለ እንመለከታለን። ምንም እንኳን ተግዳሮቶች የምንላቸው ቢኖሩም፣ ለምሳሌ በአባይ ላይ በሚገነባው ግድብ ላይ የህዳሴ ግድብ ላይ ያለው የመንግስት ቁርጠኛ አቋምና ማህበረሰባዊ ስምምነቱ የሚደነቅና ብዙ መልካም ነገሮች አሉ። ግን ደግሞ የበለጠ ስራ የሚጠይቁ ወሳኝ የሆነ ትኩረት የሚያስፈልጋቸው ደግሞ ሊኖሩ ይችላሉ፣ አሉ ብዬ አስባለሁ። በጎ ጅምር ሆነው ግን ማሻሻያ ለውጥ የሚያስፈልጋቸው ወይም ሊጠናከሩ የሚገቡ ጉዳዮች ሁለት። እስካሁን ባለፉት ሁለት አመታት ውስጥ ገዝፎ ያሉ ተግዳሮቶችስ ምን ይመስላሉ? አለፈው የለውጥ ሂደት ውስጥ ኮርስ ለመጀመሪያው አመት የሚሆን በሁለተኛው አመት ላይ አለመረጋጋቶች አሉ። ሰላምን ከማስከበር፣ ጸጥታን ከማስፈን አንጻር መንግስት በጣም ብዙ ትልቅ ስራዎችን ሰርቷል ብዬ መናገር ይከብደኛል። ሰዎች፣ የማህበረሰቦች መፈናቀል ቀንሰው ሊሆን ይችላል። መጀመሪያ አካባቢ የምንሰማው አይነት አስተቃቂ ነገሮች አሁን በተወሰነ ደረጃ በተለይ ደግሞ በፈረንጆቹ ሁለት ሺ ሀያ ወይም ደግሞ ባለፉት አምስት ስድስት ወራት ማለት እንችላለን አካባቢ የመቀነስ ነገር ሊኖር ይችላል። ግን አሁንም ቢሆን ኢትዮጵያ ውስጥ ቫዮለንስን፣ ግጭትን ማስነሳት የሚችሉ ሀይሎች ብዙ ናቸው። መንግስት ብዙ ጥረት እያደረገ ያለ ቢሆንም ሙሉ በሙሉ ቫዮለንስን መቆጣጠር የሚችል በዛ ላይ ሞኖፖሊ ያለው ነው ብዬ ለማመን እሰግራለሁ። ግን ጥሩ ጅምሮች አሉ። ስለዚህ የመጀመሪያው ማምረት ሲሆን በሁለተኛው አመት አሁን የሁለተኛው አመት ላይ ይሄ አንደኛው ዋነኛ ችግር ሆኖ የምናገኘው ነው። ሁለተኛው ደግሞ በቅርብ ጊዜ ወዲህ እንግዲህ ይሄ የፈረንጅ ሁለት ሺ ሀያ ከመጣ ጀምሮ ባለፉት ሶስት አራት ወራት ትልቁ የዓለም ክስተት የሆነው የሁላችንን ሙሉ ትኩረት ያገኘ ከባድ ፈተና እንግዲህ የኮሮና ቫይረስ ነው ወይም ኮቪድ አስራ ዘጠኝ ኢትዮጵያ ውስጥም ከገባ ቆይቷል። የኢትዮጵያን ኢኮኖሚ በጣም በከፍተኛ ሁኔታ በግጭቶች በተለያዩ ተቃውሞ እንቅስቃሴዎች በመንግስት አመራር ላይ ነው የታየው ለውጥ በጣም ብዙ ፈታኝ ነገሮችን ተቋቁማ ያለፈች ሀገር ይህ ያክል ሊፈትና ትችላል የሚለውን ስናስብ ደግሞ በጣም አደገኛ በጣም ፈታኝ ሆኖ የምናገኘው ቻሌንጅ ነው፣ ፈተና ነው ማለት ነው እና ይህ መንግስት እያደረገ ያለውን ነገር እስካሁን ስንመለከት በጣም ተስፋ እንድታደርግ የሚያደርግ ኢኮኖሚውም ላይ ሊኖረው የሚችለውን ተጽዕኖ በግልጽ ለይተው ለማስቀመጥ የሚሞክሩበት ሁኔታ ትመለከታለህ። ማህበረሰቡን ለማስተማር የሚያደርጉት ጥረት በጣም ጠንካራ እንደሆነ ትመለከታለህ። ጠቅላይ ሚኒስትሩ ኢብን ከተቃዋሚ ድርጅቶች መሪዎች ጋር ያደረጉት ነገር በጣም በግሌ እንዳመሰገናቸው የሚያደርገኝ ነው። ዞሮ ዞሮ ደግሞ ሁሉም የማህበረሰብ ክፍል ይህንን ነገር ይሄ ዝም ብለው ተራ የፒአር ጉዳይ ሳይሆን ሀገርን የማዳን ጉዳይ መሆኑን ተገንዝቦ ደግሞ የበለጠ በአርጀንሲ ሊሰራ ደግሞ የሚገባው ነገር እንደሆነ ደግሞ ሁላችንም የምንታዘበው እና የምንመክረው ነው። ስለዚህ እነዚህ ሁለቱ ፈተናዎች ናቸው። አንደኛው ኢትዮጵያዊ የሆነ ሂደት ያለው ሲሆን ሁለተኛው ደግሞ የኮሮና ቫይረስ ደግሞ ዓለም አቀፋዊ ሂደት ያለው ዓለም አቀፍ ማህበረሰቡንም እየፈተነ ያለ ዘመኑ ያመጣው ችግር መሆኑን ተረተን ግን ለሁሉም ለእነዚህ ችግሮች በተቻለን አቅም ዋን ሳይዝ ፊትስ ኦል የሆነ መፍትሄ ከመፈለግ ባለፈ ቁጭ ብለን ተቀምጠን ተነጋግረን መክረን እንደ ማህበረሰብ እንደ መንግስት እንደ ሀገር ልንፈታቸው የምንችላቸው ነገሮች ናቸው። ስለዚህ ይህንንም መንግስት ያደርጋል ተስፋ አደርጋለሁ። ካሳ ቅድም እንዳነሱት አንዱ በዚህ ዓመት ከተከናወኑት በመልካምነቱም እንደዚሁም ደግሞ በተወሰነ መልኩም ቢሆን በአዋኪነትም ገለጽ የሚችለው አበይት ላይ በአሁኑ ወቅት ከኮሮና ቫይረስ ጋር ተያይዞ የህዳሴ ግድብ ፕሮጀክት ጉዳይ አለ። ድርድሩ በራሱ አንድ ፈተና ነበር። ሁለተኛ አሁን በቫይረሱ መከሰት ሳቢያ ልክ እንደ ጤናው ሁሉ የኢኮኖሚም ተጽዕኖዎች ስለሚያሳድር በወቅቱ የውሃውን ሙሌት በወርሃ ጁላይ ላይ ለመሙላት እና ግንባታውንም በታሰበለት ጊዜ ለመጨረስ ቫይረሱ የሚፈጥረው የኢኮኖሚም ሆነ የጤና ተጽዕኖዎች ምን አይነት የውሃ ሙሌት መጓተት ወይም በፕሮጀክቱ ላይ ሊያሳድራቸው የሚችላቸው ጫናዎች ይኖራሉ? የድርድሩን ሂደትስ እንደምን አይተውታል? ድርድሩስ በምን መልኩ ነበር የተያዘው? ወደፊትስ በምን ሁኔታ ነው እልባት ላይ ሊደርስ የሚገባ ይላሉ? በጣም መልካም ጥያቄ ነው። ከሳ የህዳሴ ግድብ እንግዲህ ለኢትዮጵያ የመኖር እና ያለመኖር ብለን የምናስበው የምንመለከተው ጉዳይ ነው። ኦፍኮርስ ከህዳሴ ግድብ በፊት ኢትዮጵያ እንደ ሀገርም አለች። ኢትዮጵያ ህዝቦቿም እንደ ህዝብ ይኖሩ ነበር። አሁንም አሉ እንኖራለን። ግን ይህ ህዳሴ ግድብ ኢትዮጵያን እንደ ሀገር ኢትዮጵያን እንደ ህዝብ የሚጠቅመውን ነገር ምን ያክል ለውጥ ሊያመጣ ይችላል ብለን ስናስብ በጣም በጣም ጉልህ የሆነ ማህበራዊ ኢኮኖሚያዊ ህይወታችንን ሊቀየር የሚችል ትልቅ የሆነ ሀገራዊ ፕሮጀክት ነው። እያንዳንዱ ኢትዮጵያዊ እንደ ግለሰብ ከዚህ ግድብ ከዚህ ታሪካዊ ፕሮጀክት በጣም የሚያገኘው የሚያተርፈው ነገር እጅግ በጣም ልዩ ነው፣ ዘርዝሮ ሊያልቅን የሚችል አይመስለኝም። ሁላችንን ኢምፓወር የሚያደርገን ነው እንደ ህዝብ ማለት ነው። እንደ ሀገር ደግሞ ኢትዮጵያ አንገቷን ቀና አድርጋ በተለያዩ ፖለቲካዊ ኢኮኖሚያዊ ጉዳዮችን በዓለም አቀፍ ግንኙነት ጋር በተያያዙ ጉዳዮችም ራሷን ቀና አድርጋ በኩራት ስንጋገር እንድትገበያይ የሚያደርጋት ትልቅ ፕሮጀክት ነው። ፋይዳው በጣም በጣም ሰፊ ነው። እርግጥ ነው አሁን ካለው ከኮሮና ቫይረስም ጋር ይሁን ከተለያዩ ችግሮች ጋር በተለይም ከኮሮና ቫይረስ ጋር በተያያዘ ብዙ ተጽዕኖ ሊደርስ ይችላል። በዚህ ፕሮጀክት ላይ የሚያስፈልጉ እቃዎች ለምሳሌ ከውጭ እንደ ልብ ላይ ገቡ ይችላሉ ብዙ ቴክኒካል ኢሽዎችን ከተለያዩ ሀገራት መጥተውም ተንቀሳቅሰውም አንዳንድ ግለሰቦችም ላይ የሚኖረው ሙቭመንት ሊቀንስ ይችላል። ምን ያክል ኢምፓክት ሊኖረው እንደሚችል አላውቅም። ከፋይናንሻሊ ግን ምንም ጥርጥር የለውም ብዙ ኢምፓክት ሊኖረው ይችላል። ቢኮዝ በማህበረሰቡም ቃል የተገቡ ገንዘቦችም መንግስትም ፈንድሬዝ የማድረግ አቅሙም ሊዳክም ይችል ይሆናል። እኔ እንደተረዳሁት ከሆነ ግልት ቀናት በፊትም እንደዚሁ ከሰማሁት አንጻር ምናልባት ይሄ ኢኮኖሚውን በሲግኒፊካንት ሊጎዳ የሚችል ነገር ቢሆንም ኮሮና ቫይረስ እርግጥ ነው ደግሞ ይጎዳል። መንግስት ግን ሙሉ ትኩረት ሰጥቶ ይሄ ፕሮጀክት በዚህ ፓንደሚክ ወይም በዚህ ወረርሽኝ ምክንያት እንዳይጎዳ ጥረት እንደሚያደርግና በዛም ላይ እርግጠኞች እንደሆኑ ሰማት ነገር አለ። ይህ ትልቅ ነገር ነው። ቅድም እንዳልኩት ካለው ሀገራዊ ወይም ደግሞ ለሕዝብ ከሚሰጠው ፋይዳ ባሻገር በተጨማሪ የናሽናል ሴኩሪቲ ጉዳይም እና የህዳሴ ግድብ ከዛ አንጻር ብንመለከተው ጥሩ ነው እላለሁ። እስካሁን የነበረው የድርድር ሂደት በተመለከተ በተወሰነ ደረጃ ቢሆን ተከታትያለሁ። በጣም አኩሪ የሆነ እና አመርቅ የሆነ ስራ ሰርቷል ብዙ ነው የማስበው። በአጠቃላይ እንዲያውም በምኖርበት ሰሜን አሜሪካ አካባቢ ይደረግ የነበረውን ይካሄድ የነበረውን ድርድር ምናልባት የኢትዮጵያን ጥቅም ላይወክል ይችል ይሆናል፣ ምናልባት ህዝባችንን የሀገራችንን ጥቅም አሳልፎ ሊሰጥ ይችላል ሊሰጥ ይችል ይሆናል የሚል ጥርጣሬ እና እንትንም ሁሉ ሰማ የነበረበት ሁኔታ ነበረ። ግን ያ ፍጹም እንዳልሆነና እንደውም የሀገራችንን ጥቅም እጅግ በጣም ያስከበረ ኢትዮጵያ ውስጥ ያለውን ማህበረሰብ ለዚህ ፕሮጀክት ያለውን ድጋፍና ተነሳሽነት የጨመረ ከዛም አልፎ በጣም ብዙ አፍሪካውያን ሀገራት እና ዲፕሎማሲ ኮሚኒቲዎች የደገፉ ሁኔታ እንዳለ አዌርነሱን እንደፈጠረ ኢትዮጵያ በዚህ ውሃ ላይ ያላት መብት እስከ ምንድን ነው የሚለውን ራሱ ማህበረሰቡ የተለያዩ ማህበረሰቦች ዓለም አቀፍ ማህበረሰቦች እንዲረዱ ኢትዮጵያ ምን ያክል የኤሌክትሪክ ፓወር እጥረት እንዳለባት ያለው ቢሆን ምን ያክል መቋረጥ እንዳለው ብዙ ትልልቅ የልማት ፕሮጀክቶቿን በዚሁ በእነዚሁ ችግሮች ምክንያት ማሳለጥ እና ማሳካት እንዳልቻለች ይህ ትልቅ እንቅራ እንደሆነባት የተረዱበት ሁኔታ አለ። ያውም በዚህ ሁሉ ችግር ውስጥ ሆና እንደሆነ ይህን ያክል ሕዝብ በሰላም ማስተዳደር መቻል ያ ትልቅ ነገር ነው። ዓለም አቀፉ ማህበረሰብን በዛ መንገድ ቢረዳው የሚደንቅ አይሆንም። ከሳ አይደለም የኤሌክትሪክ ኃይል አለመኖር ቀርቶ አንዳንድ ፓኪስታን አይነት ሀገራት መብራት በመቋረጡ በተደጋጋሚ በመቋረጡ ሴቶች፣ ሕጻናት ሳይቀር አምፖል እየያዙ የወጡበት መሰላ ሰላም ያስወጡበት በምርጫም ምርጫም ምመራ የነበረውን መንግስት የቀየሩበት ጊዜ ቅርብ እንደነበር ሁሉ እንረዳለን። ሰው ትልቅ ሲግኒፊካንት የሆነ ስራ ትሰርቷል ብዬ አስባለሁ። እርግጥ ነው በተለይ ሰሜን ስቴትስ የአሜሪካ መንግስት እና የዓለም ባንክ በጉዳዩ ላይ በታዛቢነት ገብተው መጨረሻ ላይ ተጽዕኖ ለማድረግ እና የድርድሩ ውሳኔ ወደ አንድ አቅጣጫ ወይም ደግሞ ለግብጽ ያደላ ለማድረግ የሄዱበት ነገር ነበረ፣ ግን በተለይም እንደተረዳዎትም ከሆነ በልኡካን ቡድን መሪዎች በተደረገ ውስኒያት ኢትዮጵያ የመጨረሻውን ድርድር ባለመካፈሏ ይሄ ነገርም እንደከሸፈ ነው የምረዳው። ስለዚህ በጣም ደስ የሚል ነገር ነው ያለው፣ ሚያኮራ ነው ያለው ነገር ብዬ አስባለሁ። በተለይ በፖለቲካው ዘርፍ የኮሮና ቫይረስ ከሚያሳድራቸው ተጽዕኖዎች አንዱ የምርጫው ጊዜ ጊዜውም የምርጫው ሂደት እንዲቋረጥ ተደርጓል። በእርግጥ ገና ምርጫው መቼ እንደሚካሄድ እንደሚችል አይታወቅም። አሁን በመላው ዓለም ያሉ የጤና አማካሪዎች የሚሰጡት አስተያየት ቢኖር የኮሮና ቫይረሱ አብቅቷል፣ ሙሉ በሙሉ በፊት በነበረው መልክ ያሉ እንቅስቃሴዎች መጀመር ይችላሉ ተብሎ ማለት የሚቻለው ክትባት ከተገኘ በኋላ ነው የሚል አስተያየቶች ይሰጣሉ። እስከዛ ድረስ በከፊል የሆኑ እንቅስቃሴዎች ብቻ ነው ሊከናወኑ የሚችሉት የሚል ምክረ ሀሳቦችን ይሰነዝራሉ። ክትባቱ የሚሰራበት ጊዜ ደግሞ ከ12 እስከ 18 ወራት ያክል ነው የሚፈጀው። ይህ ማለት ለ12 እና 18 ወራት ያለ ምርጫ አሁን ያለው ሂደት መንግስት በሚያሳልፋቸው ውሳኔዎች ላይ ምን አይነት ተጽዕኖች ተጽዕኖች ያሳድራል? አዎንታዊ ወይም አሉታዊ ተጽዕኖች ይኖሩት ይላሉ። ከሳ በጣም ጥሩ ጥያቄ ነው ሙያዬም ስለሆነ ከፖለቲካ ጋር የተያያዘውን ጥያቄ በአግባቡ ደግሞ በበለጠ በጥልቀት መመለስ የሚችል ይመስለኛል። ጥሩ ጥያቄ ስለሆነ ምርጫ መደረግ ወይም አለመደረጉ ጉዳይ ስንመለከት ኦፍ ኮርስ አንዱ የዴሞክራሲ ፕሮሲጀራል ትርጉሙ ወይም ዴፊኒሽኑ ፔሪዮዲካል የሆነ በየጊዜው በየአምስት ምት አመቱም በየአራት አመቱም የስድስት አመቱ ሊሆን ይችላል፣ በአንዲት ሀገር ምርጫ መደረጉ ነው። ምርጫ መደረጉ ፍትሀዊ መሆን ያለመሆን ጉዳይ ዝም ብላ አስቀምጠው እና ምርጫ በየጊዜው መደረጉ ነው ዲሞክራሲ በተወሰነ ደረጃ እንዳለ የሚያመለክተው ማለት ነው። ግን ምርጫ በወቅቱ መካሄዱ በሁለት ሺ አምስትም እኮ ምርጫ ተካሄዷል ተጠዋል በዘጠና ሰባት ማለት ነው በሁለት ሺ ሁለትም ወይም ደግሞ በሁለት ሺ አስር በፈረንጆችም በሁለት ሺ አስራ አምስት ምርጫ ተካሄደዋል። የምርጫ ውጤት ግም እንደነበረ እናውቃለን። ሶ ምርጫ በሰዓቱ መካሄዱ ዴሞክራሲን ጋራንቲ ያደርጋል አይነት አመለካከት ምናልባት እንዲያው ሴንትን ለማለት ፈልጌ ሳይሆን የጀማሪ ፖለቲከኞች አይነት እይታ ነው የሚሆነው። እርግጥ ነው ኒ ሶሻል ሳይንቲስት ኦር ፖለቲካል ሳይንቲስት እንደዛ ያስባል ብዬ አላስብም። ሌላው እንኳን እንደዚህ አይነት ፓንደሚክ ኦፍ ኢንተርናሽናል ማግኘት ወደ እንደዚህ በአለም አቀፍ ደረጃ ተከስቶ ቀርቶ በተለያዩ ጉዳዮች እንኳን በአንዲት ሀገር ላይ የተወሰኑ ችግሮች ሲኖሩ ምርጫ ፖስትፖን ይደረጋል። ኬርቴከር መንግስት ሊቋቋም ይችላል እና ያ ኬርቴከር መንግስት ደግሞ እንደኛ አይነት ዲሞክራሲያዊ ሆነ ልምምር በሌለበት ሀገር በስልጣን ላይ የነበረው ፓርቲ በአደራነት ይዞ መቀጠሉ በጣም ሎጂካል እና ተገቢ ነው ብያለሁ። ስለዚህ ያ ይህ መንግስት ምርጫ ሳያካሄድ ስድስት ወርም ሆነ ከዛ በላይ ቢቆይ ሊኖረው ወይም ሊያገኘ የሚገባውን ልጅት ሜሲ ያጣል እያል አንድ ደግሞ ግምት ውስጥ ማስገባት ያለብን እንደ አጠራ አድርጌ ለመመለስ ያክል የኢትዮጵያ መንግስትን ስትራክቸር ስንመለከት የፓርላመንተሪ ስርዓት ነው፣ በጠቅላይ ሚኒስትር ነው የሚመራው። ይህ ማለት ደግሞ ምርጫ እንኳን አድርገን ከአውቶክራሲ ወደ ዴሞክራሲ ሽግግር እናደርጋለን፣ አምባገነናዊ ስርዓት ወደ ዴሞክራሲያዊ ስርዓት ሽግግር እናደርጋለን በለን እያሰብን ነው እና ይሄ ምርጫ ነጻና ፍትሀዊ ሆኖ በሚካሄድበት ጊዜ አምሳ ሲደመር አንድ ከአምሳ ፐርሰንት በላይ ድምፅ ኑሮስ መምራት የሚችል ፓርቲ እንኳን ባይገኝ እኮ እንደገና ወይም ደግሞ ጥምረት ፈጥሮ መምራት የማይችል የጥምረት ኃይል እንኳን ማግኘት ባይቻል እንኳን ሌላ ምርጫ መደረጉ ወይም ስኬጁል መደረጉ የማይቀር ነገር ነው። ስለዚህ ምርጫ መርጠህ እንኳን መንግስት የማታገኝበት አጋጣሚ ሊኖር ይችላል። በቅርብ ጊዜ ውስጥ ቤልጂየም ሁለት ሶስት ጊዜ አራት ጊዜ ታዝበናል። ባለፉት ስንት አመታት እንዲያውም የቅርብ ጊዜ ጥሩ ምርጥ ምሳሌ ሊሆን የሚችለው የእስራኤል መንግስት ነው። የእስራኤል መንግስት እንግዲህ ከአንድ አመት አለፈው በምርጫ የተመረጠ መንግስት የለም። የቤንያሚን ኔታንያሁ መንግስት ሁለት ኤፕሪል ሚያዚያ ሁለት ሺ አስራ ዘጠኝ ወይም ደግሞ ሚያዚያ ሁለት ሺ አስራ አንድ በኢትዮጵያ አቆጣጠር ማለት ነው ነው ማንዴቱን ያጣው ከዛ በኋላ ምርጫ ተካሂዶ በበቂ ሁኔታ መንግስት ንክሶ ማስታት የሚችል መፍጠር አልተቻለም። ከስድስት ወር በኋላ ሌላ ምርጫ መስከረም የተካሄደ ያ አልሆነም። እንደገና ስድስት ሰባት ወር ቆይቶ ማርች ላይ አሁን የቴካስ ላይ ምርጫ አድርገው ነበር። እሱም አልተሳካም። ግን አሁን ካለው የኮሮና ቫይረስ ወይም ፓንደሚክ ጋር በተያያዘ አንዲስ የሆነ ትምህርት መፍጠር ትንሽ የመለሳለትን ሁኔታ ታይቶ መንግስት ሊያገኙ እየሞከሩ ያለበት ሁኔታ ነው ያለው። ስለዚህ ይህንን ሁሉ ግምት ማስገባት ያስፈልጋል። ስለዚህ ከዚህ አንጻር ይሄን ውሳኔ መውሰዳቸው ለምርጫው ምን ያክል ዝግጁ ነበሩ፣ ሊካሄድ ይችል ነበር ወይ ኮሮና ቫይረስ ምና ቢለውን ጥያቄ እንኳን ወደ ጎን ትተን አሁን ያለው ተጨባጭ ነባራዊ ሀቅ ስንመለከት ይሄ ጥሩ ውሳኔ እንደሆነ መገንዘብ ይቻላል ብዬ አስባለሁ። በኮሮና ቫይረስ ሳቢያ የጤና ቀውስም የኢኮኖሚ ቀውስም ጎን ለጎን ሁለቱም ተከስተው ያሉ ናቸው። ዓለምን እየፈተነ ያሉት በሁለት ግንባር በኩል ነው። በአደጉ ሀገሮች ወደ ራሳቸው የሚያተኩሩበት ነው። የራሳቸውን ኢኮኖሚና ህዝባቸውን ጤና ለማስጠበቅ የጣድፉበት ጊዜ ነው። በለታደገ ሀገሮች የሚቸሩት እርዳታ እንደ ድሮ ላይሆን ይችላል። እጃቸው ሊቀንስ ይችላል። በእርግጥ በዓለም ባንክና በአይኤምኤፍ በኩል የተወሰኑ ገንዘቦች ወደ ጎን ተደርገው የተቀመጡ አሉ። እንደዚህ ባለበት ሁኔታስ ህዝቡ ራሱን በራሱ ለማገዝ እንዲችል፣ በተለይ ደግሞ የውጭ ምንዛሪ ድቀት ባለበት ሁኔታ እንደ ኢትዮጵያ ባለች ሀገር በውጭ ሀገር የሚኖሩ ኢትዮጵያውያን ማህበረሰብ ሰብ አባላት ምን አይነት አስተዋጽኦ ሊያደርጉ ይችላሉ ይላሉ? በሙያም ሆነ በፋይናንስ እንደዚሁም በተለያዩ የቁሳቁስ እገዛዎች በውጭ ሀገር ያሉ ኢትዮጵያውያን ማህበረሰቦች ወይም ዲያስፖራ የምንለው ብዙ ነገር ማድረግ ይችላል። አንደኛው ግንዛቤ በማስጨበጥ ሁኔታ ደረጃ ሁሉም ቤተሰብ አለው። ከትንሹ ነገር ሊጀምር ብዬ ነው። ሁሉም የተማረበት ተቋም አለ። ሁሉም በተለያዩ ማህበሮች የተሳሰረበት ሁኔታ ሊኖር ይችላል። ስለዚህ መንግስታዊም ከሆኑ መንግስት አልሆኑም ግን በዚህ መስክ ላይ ተሰማርተው ኢትዮጵያውያንን ለመርዳት ኢትዮጵያ መንግስትን ለማገዝ የሚሞክሩ ሀይሎች ጋር በጣም መተባበር ያስፈልጋል። ቢካዝ ከኒውዮርክ ጀምረን ጣሊያን ወይም እንግሊዝ ሀገር ወይም በየዓለሙ በየአቅጣጫው ኢትዮጵያዊ የማይሰራበት ሆስፒታል ኢትዮጵያዊ የፐብሊክ ሄልዝ ባለሙያ በየቦታው የምናገኝበት እና የምናይበት ሁኔታ አለ። ሁሉም ትልቅ የሆነ አስተዋጽኦ ይኖራቸዋል። ከተሞክሯቸው የማካፈል ብዬ አስባለሁ። ግንዛቤ ማስጨበጥ ግንዛቤ ማስጨበጥ ስል ማህበረሰባቸውን፣ ቤተሰባቸውን ከሚያደርጉት በላይ መንግስትንና መንግስታዊ ተቋማትን ከማበልጸግ እና ከማስታጠቅ በእውቀትና በመረጃ አንደኛው እሱ ነው። ገንዘብ በተለያየ አጋጣሚ የሚደረጉ ፈንዳይዚንጎች ሊበረታቱ ይገባል። ምክንያቱም እንደዚህ አይነት ገንዘቦች ገንዘቡ ነው ከተሰበሰበ በኋላ የተለያዩ ፐርሶናል ፕሮቴክሽን ኢኩፕመንትስ፣ ይሄ እንደ ማስክ ሊሆን ይችላል፣ ሐኪሞች ጋውን ሊሆን ይችላል፣ መመርመሪያ መሳሪያዎች፣ ሙቀት መለኪያ ንቶች ሊሆን ይችላል፣ ቬንቲሌተሮች ሊሆኑ ይችላሉ፣ መተንፈሻ መሳሪያዎች እነሱን ከዚህ አካባቢ ገዝቶ ወይም ከሌሎች በብዛት ከሚመረትባቸው ሀገራት ገዝቶ መላኩ እና በዛ በኩል መርዳቱ ትልቅ ነገር ነው ብዬ ማስባለሁ። ከምንም በላይ ደግሞ ያላቸውን ተሞክሮ ደግሞ በተለይ በሕክምና ዝነት ዘርፍ በፐብሊክ ል ሙያዎች ላይ የተሰማሩ ኢትዮጵያውያን ኢትዮጵያን ማገዝ በሚችሉበት ሁኔታ ደግሞ ጊዜያቸውን ከመስጠት አንጻር ደግሞ ቢታሰብ እና እዛ ላይ ትልቅ የሆነ ሙቭመንት ጥናቄ አይነት ነገር ቢፈጠር ትልቅ ነው ብዬ አስባለሁ። ከምንም በላይ ግን ከምንም በላይ ግን ሪሊ ኢትዮጵያውያን በያለንበት ሆነን የምንችለው ነገር ማድረግ የሚጠበቅና ተገቢ በጣም አስፈላጊ የሆነ ነገር ቢሆንም ኢትዮጵያ ውስጥ ያሉ የዘርፉ ምሁራን ሙሉ ነፃነት ኑሯቸው የሚሰሩበት መንገድ እንዲመቻች ሙሉ በሙሉ በእውቀት ላይ የተመሰረተ ስራ ይሰራ ዘንድ በዚህ ጉዳይ ላይ አስተዋጽኦ ሊያደርጉ የሚችሉ ግለሰቦች ምንም አይነት ፖለቲካ ወይም የተለያየ አመለካከት ይኖራቸው ግን በዚህ ሀገርን የማዳንና ህዝብን የማትረፍ እንቅስቃሴ ላይ ሊሳተፉ ይገባል። ለምሳሌ ጠቅላይ ሚኒስትሩ በቅርቡ ቅድም እንደጠቀስኩት ያደረጉት ከተቃዋሚ የፖለቲካ ኃይሎች ኃይል መሪዎች ጋር መነጋገራቸው የራሱ ይሄ አንድ ትልቅ ጅምር ነው። ስለዚህ ኢትዮጵያ ውስጥ ሀገር ውስጥ በዶሜስቲክሊ ሊደረጉ የሚችሉ ነገሮች እና የሚደረጉ ነገሮች ናቸው። ከምንም በላይ ትልቅ የሆነ ለውጥ ሊያመጡ የሚችሉት ኢትዮጵያ ያላት አንድ ነገር ቢኖር ከብዙ ብዙ ነገሮች፣ ለምሳሌ የሰው ኃይሏ ነው። ሌላው ቀርቶ ወታደሩን እንኳን ብንመለከት ኢትዮጵያ ከአፍሪካ ውስጥ በጣም በብዙ ቁጥር ያለው ወታደር ያላት አንዱ ሀገር ነች፣ ምናልባት ቶፕ ቱ ቶፕ ስሪ። ከዚህ በተጨማሪ እንግዲህ በየክልሉ ያለውን ልዩ ኃይል የሚባለውን የፖሊስ ኃይሎች ማሰብ ይቻላል። ሙሉ በሙሉ ጥሩ የሆነ ጠንካራ የትምህርት ከተሰጣቸው ምናልባት ማህበረሰቡን ከመጠበቅ አንዳንድ ይሄ ነገር እየከፋ ከሄደ ደግሞ ሎክዳውን ሊደረግ የሚችል ከሆነ ከአሁኑ ድሪሎች መካሄድ ያለባቸው ይመስለኛል። ቢካዝ ትልቅ የሆነ ማህበረሰብ ነው ያለን በጣም ሰፊ የሆነ የወጣት የሆነ ህዝብ ስላለን ብዙ ሰው ላይ ጎዳ ይችላል ብለን እናስብ እንችል ይሆናል። ግን ስለ አያቶች፣ ስለ እናቶች፣ ስለ አባቶች ማሰብ እጅግ በጣም አስፈላጊ ነው። ለእነሱ ሊሳሳላቸው ልንጨነቅላቸው ይገባልና ይህንን ከማድረግ አንጻር ብዙ ነገር መደረግ ያለበት ይመስለኛል ስለዚህ ዲያስፖራ ሊያበረክቱ የሚችሉ ነገር እንዳለ ነው። ሀገር ውስጥ የሚሰራው ስራ ግን ትልቅ የሆነ ትኩረት መሰጠት አለበት ወይም ሰጠው ይገባል ብዬ አስባለሁ። ዶክተር ዮሐንስ ገዳሙ በጆርጂያ ግዊኒ ኮሌጅ የፖለቲካ ሳይንስ መምህር ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። ካሳ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ፖድካስት